SBS ሬዲዮ የውይይት መድረክ አድማጮቻችን፣ የዛሬው የውይይት መድረክ ተሳታፊዎቻችን ዶክተር አክሎግ ቢራራ፣ የቀድሞው የዓለም ባንክ ገድብ የመጣኔ ሀብት አማካሪና ዶክተር ዮናስ ብሩ የቀድሞው የዓለም ባንክ ሉላዊ ጣኔ የሀብት ንጽጽር ምክትል ስራ አስኪያጅ ናቸው። የውይይታችን አጀንዳም በኢትዮጵያና ዩናይትድ ስቴትስ መካከል ያለው ዓለም አቀፍ ግንኙነት በአሁኑ ወቅት በምን ሁኔታ ላይ ይገኛል? ምንስ መደረግ አለበት? የሚል ነው። በቅድሚያ ዶክተር ዮናስ፣ በአሁኑ ወቅት የኢትዮጵያና የዩናይትድ ስቴትስ ዓለም አቀፍ ግንኙነት በምን ሁኔታ ላይ ይገኛል? በኢትዮጵያና በአሜሪካ መካከል ያለው ግንኙነት በአሁኑ ጊዜ ጥሩ ነው ማለት አይቻልም። በጣም ቻሌንጅን ወይንም ደግሞ አስቸጋሪ ሁኔታ ላይ ነው ያለው። እንግዲህ ዋናው መነጋገሪያ የሚሆነው ምንድን ነው? አሜሪካኖቹ ምንድን ነው የሚፈልጉት? በስትራቴጂ ደረጃ ያንን ስትራቴጂያቸውን፣ መሰረታዊ የሆነ ፍላጎታቸውን እና መሰረታዊ የሆነ የሀገር ጥቅም ብለው የሚያስቡትን ነገር ለማግኘት ወይንም ደግሞ ለመፈጸም የሚሄዱበት መንገድ ምንድን ነው? የሱስ ደግሞ ለኢትዮጵያ ሕዝብ ለኢትዮጵያ በአገር ደረጃ ለሆርን ኦፍ አፍሪካ ወይም ለአፍሪካ ቀንድ ለምንለው ምን አይነት ተጽዕኖ ወይም ኢምፓክት አለው የሚለው ነው እንጂ የሚያከራክረው በአሁኑ ጊዜ። በእርግጥ በኢትዮጵያ እና በአሜሪካ መካከል እስካሁን ድረስ ምናልባት በኮሎኔል መንግስቱ ኃይለማርያም ጊዜ ከነበረው በኋላ እንደዚህ አይነት አስቸጋሪ ሁኔታ ላይ ሆነን የምናቃ ይመስለኝም። ዶክተር አክሎግ ባለፉት ሶስት ዓመታት ጊዜ ውስጥ የኢትዮጵያና የዩናይትድ ስቴትስ ግንኙነት አሁን ዶክተር ናስ እንዳነሱት በሻከረ ሁኔታ ላይ ነው የሚገኘው። ይሄ የአደባባይ ምስጢር ነው። እዚህ እንደምን ደረስን? ለችግሮቹስ ዋነኛ መንስኤ ተብለው የሚታሰቡ ወይም የሚገለጡ ጉዳዮች ምንድን ናቸው? እኔም ወንድሜ ስለጋበዝክኝ በጣም አመሰግናለሁ። እንግዲህ በአሜሪካና ኢትዮጵያ መካከል ያለው ግንኙነት በታሪክ ከተመዘገበው መልካም ጥሩ ግንኙነት እንደነበራቸውና ይሄ ግንኙነት ለመቶ አስራ ስምንት ዓመታት ምንም እንኳ ልዩነቶችን ቢኖሩ በጣም የከረረ ሁኔታ የተፈጠረው በሁለት መንግስታት ወቅት ነው። አንደኛው በደርግ አሁን ደግሞ በአብይ መንግስት። እኔ ቀላል አድርጌ አላየውም። የአሜሪካኖችን አቋም ቀለል አድርጎ ከማየት ይልቅ ከፍ አድርጎ ማየቱን እመርጣለሁ። የምመርጥበት ምክንያት በመጀመሪያው ወራት አመትም ሊባል ይችላል ጠቅላይ ሚኒስትር አብይ ስልጣን ከያዙ በኋላ የነበረው ግንኙነት በጣም ጥሩ ነበር። እርዳታቸውን አላቆሙም፣ እንዲያውም ከፍ አድርገውታል። ለአብይ መንግስት የነበራቸው ተስፋ በዲሞክራሲ በኩል ጥሩ ሁኔታ ይከሰታል፣ ሰብአዊ መብቶች ይከበራሉ የሚል ነበር። ከዚያ ደግሞ በተጨማሪ ኢትዮጵያና ኤርትራ ወዳጅነታቸውን ሲያጠናክሩ ይሄ ኖ ዎር ኖ ፒስ የሚለው እንትን ስኬታማ መሆኑና አብይ ጠንካራ የሆነ ወዳጅነት ያለው ግንኙነት ከኤርትራ ጋር መፍጠሩ ጥሩ ነው ብለው ነበር። ይህ ሁሉ ከኖቬምበር አራት ሁለት ሺህ አንድ ወዲህ ያለው ሁኔታ እጅግ በሚዘገንንና በሚያስፈራ ሁኔታ የተለየ መልክ ይዟል። ስለዚህ የተለየ መልኩን እንዲሁ በቀላሉ በበኩሌ አላየውም። ለምንድን ነው ብዬ ራሴን እጠይቃለሁ። መጠየቅም ይኖርብናል። ለምንድን ነው? ምንድን ነው? ከጀርባ ያለ ሁኔታ አለ ወይንስ የለም? መከራከሪያ ነጥቦች አሉኝ። እሱም በኋላ መጣበታለሁ። ዶክተር ዮናስ፣ ዋነኛው ጉዳይ ቀደም ሲል እንዳነሱት እያንዳንዳቸው ሀገራት ቅድሚያ የሚሰጠው የራሱን ብሔራዊ ጥቅሞች ማስከበር ነው። ከሌላው ሀገር ጋር በሚደራደርበት ወቅት ወይም ደግሞ ግንኙነቶችን ሲመሰርት አሜሪካ ብሔራዊ ጥቅሞች አሉ ብላ የምታስበው በምስራቅ አፍሪካ በተለይም ከኢትዮጵያ ጋር ባለው ሁኔታ ምንድን ናቸው? የአሜሪካ ብሔራዊ ጥቅም ከኢትዮጵያ ጋር ባለው ግንኙነት እንደምን ነው የሚገለጠው? እንግዲህ እሱ ነው መሰረታዊ የሆነ ጥያቄ አሜሪካኖቹ ምንድን ነው የሚፈልጉት? መሰረታዊ የሆነ ፍላጎታቸው ምንድን ነው? ጥቅማቸውስ ምንድን ነው ከሚለው ስንነሳ ነው። አንዳንዱ ትንሽ ግራም የሚያጋባውም ፖሊሲያቸው ግልጽ የሆነልን ሊመጣ የሚችለው በመጀመሪያ ደረጃ እስከ ሺ ዘጠኝ መቶ ሰባ ዓመተ ምህረት ድረስ ኢትዮጵያን እንደ ስትራቴጂክ አጋር አድርገው ነበር የሚያዩዋት። ከሺ ዘጠኝ መቶ ሰባ በኋላ የሳተላይትን ቴክኖሎጂ እየሰፋ በመጣ ጊዜ ድሮ ቃኘው ስቴሽን የሚባለው ነበረ ከእነሱ ጋር የሚያተሳስረን። የእሱ ጥቅም እየጎደለ ሲመጣ ኢትዮጵያ ስትራቴጂክ አጋር ነች የሚለው ነገር በፔንታጋን ወይንም ደግሞ በጦር ሚኒስተራቸው በኩል ተቀባይነት አልነበረውም። በዛ ምክንያት ብዙም ጠንካራ የሆነ ግንኙነት አልነበረንም። በ2018 የተፈጠረው ነገር ምንድን ነው? የፔንታጋን ወይም የጦር ሚኒስተራቸው ኢትዮጵያ በጣም አስፈላጊ ነች የሚለውን ነገር ሲቀበልና ከውጭ ጉዳይ ሚኒስትራቸው ጋር አንድነት ስምምነት ሲፈጠር ኢትዮጵያ በጣም አስፈላጊ ሀገር ነች የሚባለው ስትራቴጂክ ሀገር ነች የሚባለው ነገር እየጠነከረ መጣ። አንዱም ለዛ እንግዲህ ምንድን ነው የአፍሪካ ቀንድ የሚባለው አካባቢ በጣም ብዙ በመርከብ የዓለም ንግድ በተለይ በዩሮፕ እና በኤሽያ የሚተላለፍበት እንደገና ደግሞ ከሳውዲ አረቢያ ከዚህ ከአረብ ሀገር የሚመጣው ቤንዚን እና የመሳሰሉት ነገር የሚተላለፍበት መንገድ ስለሆነ በየመን በኩል ያለው መፈረካከስ በጣም ችግር ስላመጣባቸው አሁን ያ ሆርን ኦፍ አፍሪካ ወይንም ደግሞ ይሄ የአፍሪካ ቀንድ ምንም አይነት ችግር እንዳይደርስበት ምንም አይነት ኢንስታቢሊቲ እንዳይፈጠር ያ ነው ትልቁ ፍላጎታቸው። ባለፈው ሰፕቴምበር በፈረንጆቹ ማለት ነው ፕሬዚዳንት ባይደን ወጥተው የስቴት ኦፍ ኢመርጀንሲ በአሜሪካ ደረጃ ኢትዮጵያ ውስጥ ያለው ጦርነት ለአሜሪካ እንደ ስቴት ኦፍ ኢመርጀንሲ ነው የምናየው ብለው ያሉት ምን ያህል በክብደት የኢትዮጵያና የዛን ሪጅን ይህ ነው ብልጽግናና ቋሚ ሰላም እንዲፈጠር እንደሚፈልጉ ነው የሚያሳየው። በእርግጥም ቅድም አክሎ እንዳለው አብይ ከመጣበት ጊዜ ጀምሮ ከ2018 እስከ ፌብርዋሪ 2020 ድረስ አሜሪካ ለኢትዮጵያ ከአሁን በፊት ተሰጥቶ የማያውቅ አይነት የውጭ እርዳታ ነበር የምናገኘው። ይሄ ከአለም ባንክ ከአይኤምኤፍ ሁሉ ለምሳሌ በ2019 ዘጠኝ ቢሊዮን ብር ኢትዮጵያ ስታገኝ ይሄ ተሰምቶ የሚታወቅ አይደለም። በአለም ባንክም ቢሆን በአይኤምኤፍም ቢሆን በዛ ደረጃ ያን ያህል ገንዘብ ተሰጥቶ አያውቅም። ይሄ ሊሆን የቻለው የአሜሪካኖቹ እጅ ጠበመጠምዘዝ ነው ያ ሁሉ ገንዘብ ሊመጣ የቻለው ከዛ እንደገና ደግሞ በሁለት ሺህ ሀያ ኢትዮጵያ ከአሜሪካኖችን በአባይ ላይ አታደራድሩኝም ብላ ያወጣችሁ በዲሴምበር ነው ሚቲንጋችሁ እናንተ የጠራችሁትም አልመጣም ብለን ያልናቸው ፌብርዋሪ ሁለት ሺህ ሀያ ነው። የዛን ጊዜ የነበረው ባለስልጣን ትራምፕ ነው። ትራምፕ ደግሞ በጣም ቤንጅፉል በጣም አንድ ሰው የሚፈልገውን ካልሰጠው የሚያብድ አይነት ተፈጥሮ ያለው ሰው ነው። ግን እንደዛም ብለን የእነሱንም ስብሰባ እነሱ ያዘጋጁትንም የማስታረቂያ ስብሰባ ጥለን ወተን በፌብሩዋሪ፣ ወተን በማርች ወይም በኤፕሪል ይመስለኛል። የአሜሪካ መንግስት አምስት ቢሊየን ተጨማሪ ለኢትዮጵያ ሰጠ። እነዚህ ሁሉ ታይቶ የማይታወቁ ናቸው። ለምን የተባለ እንደሆነ የኢትዮጵያ ኢኮኖሚ መደገፍ አለበት። የኢትዮጵያ ኢኮኖሚ ከወደቀ በጣም ስራ ፈቱ በጣም ብዙ ስለሆነ የፖለቲካል ኢንስታቢሊቲ ያመጣል። የፖለቲካል ኢንስታቢሊቲ ኢትዮጵያ ውስጥ ከመጣ ደግሞ ሪጅኑ ዋና ምሰሶ ሆና ያለችው ሀገር ኢትዮጵያ ስለሆነች፣ በአንድ በኩል ኤርትራ፣ በአንድ በኩል ሶማሌ፣ በአንድ በኩል ጅቡቲ፣ በአንድ በኩል ሳውዝ ሱዳን፣ እነዚህ ሁሉ ጠንካራ የሆኑ መንግስቶችና ከአሜሪካ ጋርም ደግሞ ቅርብ ግንኙነት ያላቸው ስላልሆኑ ኢትዮጵያ ከፈረሰች ወይንም ኢትዮጵያ ችግር ውስጥ ከገባች ጠቅላላ ሪጅኑ አብሮ ይወድቃል ከሚል የተነሳ ኢንትረስት ነው ያላቸው። ይሄን ስን ከተገነዘብን በኋላ የምናያቸውን ነገሮች በፖሊሲ ደረጃ መቀጠል እንችላለን። ግን ለሁለት ለጠየከው ጥያቄ ያለኝ ማብራሪያ ይሄ ነው። ዶክተር አክሎግስ ኢትዮጵያ ለአሜሪካ ስትራቴጂያዊ ጠቀሜታዋ ምን ያህል ነው? ዩናይትድ ስቴትስ ከኢትዮጵያ የምትፈልገው ምንድን ነው? ዮናስ ያለውን ኢትዮጵያ ስትራቴጂክ ናት አይደለችም፣ ለአሜሪካ የሚለው አይ ቲንክ ተመልሷል። ስትራቴጂክ ናት ምንም የሚያከራክር አይደለም። ስትራቴጂክነቷ ምንድን ነው የሚለው ከድሮ ጀምሮ ያለው ሂስቶሪካል ሪሌሽንሽፕ መቶ አስራ ስምንት ዓመት ተቃኘው ጀምሮ፣ ከዚያው ወዲህ የሚሊተሪ ግንኙነቱ፣ የኢንተሊጀንስ ግንኙነቱ፣ በቡሽ ጊዜ በጸረ ሽብርተኛነት ዙሪያ ይደረግ የነበረው ግንኙነት በጣም ጠንካራ የሆነ ወዳጅነት ነበረ። ስትራቴጂክ የሆነ ግንኙነት አለ ብለው እነሱ የሚቀበሉ ነበር፣ እኛ የምንቀበል ነበር። ስትራቴጂክነቷ የኢትዮጵያ ጂኦፖለቲካል ነው ብዬ ነው የምከራከረ ሆነ ጂኦፖለቲካል ማለት ኢትዮጵያ አቀማመጧ ራሱ ከኤርትራ ጋር ትዋሰናለች። ኤርትራ የኢትዮጵያ ካልነበረች ድሮ አሁን አይደለችም፣ ነፃ ሀገር ናት። ጅቡቲ ጋር ትዋሰናለች። ጅቡቲ ለኢትዮጵያ ንግድ በጣም ቁልፍ አገር ናት። ሶማሊያ ቁልፍ ሀገር ናት። እነዚህ ሶማሊያ፣ ኢትዮጵያና ኤርትራ ያደረጉት የወዳጅነት ስምምነት ራሱ ወደየት ይሄዳል የሚለውም ጥያቄ ውስጥ የገባ ይመስለኛል። በካልኩሌሽናቸው ላይ በአሜሪካኖች ይሄ ቀጠና የአፍሪካ ቀንድ የሚባለው ምስራቅ አፍሪካንም የህንድ ውቅያኖስንም የመንንም የመን ሰላጤን ቀይ ባህርን ይጨምራል። ግን ከዚህ ላይ የሚጨምረው ሌላ ጉዳይ አለ። ይኸው ምንድን ነው? አሜሪካኖች በአፍሪካ ቀንድ ላይ ብቻ ሳይሆን በመካከለኛው ምስራቅ በሰሜን አፍሪካ ከፍተኛ የሆነ ሚና አላቸው። ከግብፅ ጋር ያላቸው ወዳጅነት ስትራተጂክ ነው። ያን ስትራተጂክ ወዳጅነት እንዲላላ የሚፈልጉበት እንትን የላቸውም። ግን ባላንሲንግ አክት ነው ሚዛናዊ የሆነ አቋም እንውሰድ ብሎ አይ ቲንክ ፕሬዚደንት ባይደን ያደረጉትን እኔ በጣም ደስ ብሎኛል። ማለትም ፕሬዚደንት ትራምፕ በአንድ በኩል ብርተኛነትን የሚቃወሙ ነበሩ በሌላ በኩል ደግሞ የህዳሴ ግድብን ቦምብ አድርጉ ብለው ለግብጾች እንዲደፍሩ ወደ ጦርነት እንዲሄዱ የውክልና ጦርነት እንዲያካሄዱ ኦልሞስት ጠናከሩበት ሁኔታ አለ። ይህን ካልኩ በኋላ የባይደን መንግስት የህዳሴ ግድብ ጉዳይ የአፍሪካ ጉዳይ ነው ማለታቸው ትክክል ነው። በጣም ጥሩ እንትን ነው ውጤት ነው። እኔ አስቸጋሪ የሆነብኝ ምንድን ነው ከዚያ በኋላ ምን መጣ ነው ኢትዮጵያ ስትራቴጂክ ወዳጃችን ናት ካሉ ዜን ስትራቴጂክ ወዳጅ ከን ዝም ብለህ ሳድንሊ አብራፕትሊ ይህ አይገባም ብሎ ፒኒቲ አክሽን ለመውሰድ አይቻልም። ሪሰርችም ሳደርገው ያየሁበት መነጽር ለምንድን ነው የሚለውን የሚያስጠይቅ ነው። እሺ ስትራቴጂክ ወዳጅ ከሆነ የመንግስቱ አመራር ላይ ግድፈት ያያሉ የሚያዩ ከሆነ ምንድን ነው ግድፈቱ? አንዱ ከራካሪ ነጥብ የሚነሳው ብዙ ጊዜ የቻይና ኤክስፕሎሲቭ የሆነ ኢኮኖሚ በአፍሪካ ውስጥ ያለው ሚና በጣም እየሰፋ ሄደዋል። ይሄ እየሰፋ የሄደ ስትራቴጂክ ውድድር አለ በአሜሪካና በቻይና መካከል። ይህ ስትራቴጂክ ውድድር አዲሱ ቀዝቃዛ ጦርነት ነው ብሎ ነው እንትን የሚሉት። ኢትዮጵያ እና ቻይና ጋጅነት የፈጠሩት ቀደም ሲሉ ነው። ከዚያ በኋላ ደግሞ ሰፊ የሆነ ኢንቨስትመንት ፖርትፎሊዮ ወደ ኢትዮጵያ እየገባው በህወሀት ዘመነ መንግስት ነው። ያ ከሆነ እንግዲህ ምን አዲስ ነገር ተከሰተ ብለን መጠየቅ ይኖርብናል። ለማንኛውም ግን በኢትዮጵያና በአሜሪካ መካከል የመጣው ለመግለጽ የሚያስቸግር ለኢትዮጵያውያን በጣም አስቸጋሪ ሆኖ የሚገኘው እና ኢትዮጵያውያን ፀረ አሜሪካ አቋም በአብዛኛው ወጣቶችን አነጋግራለሁ። ኢትዮጵያ ውስጥ ያሉ ወጣቶች አኖ በለውም ሄሮ ጓቴቨሪቴዝ። ግን እነዚህ ወጣቶች ለምንድን ነው ሰላማዊ ሰልፍ ሲወጡ ለመጀመሪያ ጊዜ ፀረ አሜሪካ የሆነ መፈክር ይዘው የወጡት ብዬ ራሴን ጠይቃለሁ። አይ ቲንክ የአሜሪካ መንግስት መጠንቀቅ ያለበት የድሮ የአፍሪካ ሁኔታ የድሮ የኢትዮጵያ ሁኔታ እና የአሁኑ ሁኔታ በጣም የተለያዩ ናቸው። ህወሓት የፈጠረው ጦርነት ዝም ብሎ በአንድ መስፈርት ብቻ የሚታይ አይመስለኝም። ማለትም በትግሬዎች ላይ እጅግ በጣም የሚዘገንን ጫና፣ ሰብዓዊ ግድፈት ተካሂዷል፣ ሴቶች ተደፍረዋል የሚል ነው። አንደርስታንድ ዛት ፉሊ ይገባኛል። ኩታገጠም ከሆነ አካባቢ ነው የመጣሁት፣ ያደግኩት ከትግሬዎች ጋር ነው። እኛ ብንመረመር ሁላችንም ከአንድ ዘር የመጣን አይደለንም። ያ ኤክስፕሌን ሊያደርገው አይችልም። ምክንያቱም የሚካሄደው ጥፋት በትግራይ ህዝብ ላይ፣ በአማራው ህዝብ ላይ፣ በአፋር ህዝብ ላይ ህወሀት ያወጀው የክህደት ጦርነት ነው። ያንን እንዴት አያውቁትም የሚለውን ጥያቄ ለማቅረብ እፈልጋለሁ። አሜሪካኖች አያውቁትን ለማለት እቸገራለሁ፣ ያውቁታል። ዘርፎር ለምንድን ነው እንጂ እንደዚህ ከፍተኛ የሆነ ጫና ፑኒቲቭ አክሽን በቪዛ በኩል በእርዳታ በኩል ከፍተኛ የሆነ ጫና የሚያደርጉት የሚለውን መጠየቅ ይኖርብናል። እሱን እጠይቃለሁኝ እና ጂኦፖለቲካል ሪሌሽንሽፑ ለኢትዮጵያና ለአሜሪካ የሚጠቅም ስለሆነ ይሄ ሪሌሽንሽፕ እንዲቀጥል እፈልጋለሁ። አዛን አሜሪካን ኢትዮጵያን አዛን ፐርሰን ኦፍ ኢትዮጵያን ኦሪጂን ሁለቱም አገሮች ወዳጅነታቸው እንዲቀጥሉ ይፈልጋለሁ፣ ግን ኢትዮጵያ ሳክሪፋይስ ሉን አይደለም ይህ ሊቀጥል የሚችለው አድማጮቻችን፣ የዛሬው የውይይት መድረክ አጀንዳ የነበረው የኢትዮጵያና የዩናይትድ ስቴትስን ዓለም አቀፍ ግንኙነት ለማሻሻል ሲልም የላቀ ደረጃ ላይ ለማድረስ ምን መደረግ አለበት የሚል ነበር። የውይይቱ ተሳታፊዎች ዶክተር አክሎግ ቢራራ የቀድሞው የዓለም ባንክ ገዲብ የምጣኔ ሀብት አማካሪና ዶክተር ዮናስ ብሩ የቀድሞው የዓለም ባንክ ሉላዊ ምጣኔ ሀብት ንፅፅር ምክትል ስራ አስኪያጅ ናቸው። ስለ ተሳትፈው እናመሰግናለን። እኛም እናመሰግናለን። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ።